ዛሬ ስለተካሄደው ውይይት የሰማያዊ ፓርቲ የኢዴፓና ቅንጅት ተደራዳሪዎችን አነጋግርናል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ሰሎሞን ተሰማ በእኛ በኩል ያቀረብ ነው አንደኛ፣ ኢህአዴግ እስካሁን ድረስ ድርድሩን በመሪነት ይዞ ነው አደራዳሪ ሆኖ ሰብሳቢ ሆኖ የመጣው። በዚህ አንስማማም የሚል አቋም ነበረን። ነገር ግን መድረክና ሌሎች ባቀረቡት መሰረት ሰብሳቢው ኢህአዴግ እንዲሆን ተደርጓል። ሁለተኛ የነበረው ደግሞ የሀገር ውስጥም ሆነ የውጭ መገናኛ ብዙኃን በሚደረገው የቅድመ ድርድር ዝግጅት ላይ መሳተፍ አለባቸው የለባቸውም የሚል ነበረ። የእኛ አቋም መሳተፍ አለባቸው የሚል ነበረ። በዚህ በኩል ይዘነው የሄድነው አጀንዳ ተፈጽሟል። በሶስተኛ ደረጃ የስራ አስፈጻሚ እና የምክር ቤት አባላቶቻችን ጋር መነጋገር ስላለብን የተዘጋጀውን ሀያ ሁለት ገጽ ረቂቅ የአሰራር ደንብ ይዘን ወጥተን ተነጋግረን መመለስ አለብን የሚል የእኛ የተደራዳሪዎቹ አቋም ነበረ። ይህም አቋም አልፏል። ስለዚህ ዛሬ በነበረው ድርድር ላይ ከሶስት ከተነጋገርንባቸው የድርድር ቅድመ ዝግጅት ጭብጦች ውስጥ በሁለቱ ላይ የሰማያዊ ሀሳብ አልፏል ማለት ነው። አሁን ባለው ጊዜያዊ ቅድመ ዝግጅት ላይ የቅንጅት ፕሬዚዳንት አቶ አየለ ጫሚሰው ሰው በበኩላቸው ተከታይን ብለውናል። እኛ ያቀረብናቸው አሁን ለምሳሌ ብዙ ነገሮች አሉ። በዓላማ ላይ ያለው ሁኔታ አለን። ዓላማ በትክክል መሄድ ያለበት በዓላማ የሚለን በድርድር ወቅት የሚነሱ የተለያዩ ሀሳቦች አንዱ አንዱ እንደ ግባት በመጠቀም የሚሻሻሉ ሕጎችን ካሉም ማሻሻል እንዲሁም የአፈጻጸሙ ጉድለቶችን ማስተካከል አንዱ ዓላማ ነበር አድርጎ ያቀረበው ፓርቲያችን ሌላ የዴሞክራሲ ባህልና አስተሳሰብ እንድጠልቅና እንዲጎለብት ማድረግ አንዱ አላማችን ነው። የፓርቲዎች የዲሞክራሲ እርስ በርስ ግንኙነት በማጠናከር በሀገራችን ሰላም፣ ዲሞክራሲና እድገት የሚኖርባቸው አስተዋጽኦ ማጎልቦት ከሚሉ ጥቂቶቹ ናቸው። በሌላ ደግሞ ፖለቲካ ፓርቲ ለዚች ሀገር ደግሞ ብሔራዊ መግባባት ሁሉም ፖለቲካ ፓርቲዎች ብሔራዊ መግባባት መፍጠር አንዱ አስተዋጽኦ ማድረግ እንደሚቻል ጠቅሰን ካቀረብናቸው ነጥቦች አላማ ብለን ካስቀመጥናቸው አንዱ ነው። የኢዴፓ የስራ አስፈጻሚ ኮሚቴ አባል አቶ ዋሲዮን ተስፋይም የውይይቱ ተሳታፊ ነበሩ። ዛሬ የሆነው ምንድን ነው? በጠቅላላው ለአባላቱ ያ በጽሁፍ ቀርቧል። ሪፖርቱ በጽሁፍ ከቀረበ በኋላ ፓርቲዎቹ በተነሳው ጥያቄ መሰረት ቢያንስ የተወሰነ ቀን ሊሰጠን ይገባል፣ ሰነዶች ግን ወስደን ማየት አለብን የሚል ሀሳብ ስለቀረበ በዛ መሰረት ሁሉም ፓርቲዎች ሰነዱን ወስደው ሰነዱ ላይ አይተው ለሚቀጥለው አርብ በፍሬ ነገሮቹ ላይ ውይይት እንዲካሄድ ነው የተደረገው። ስለዚህ ዛሬም ቢሆን በፍሬ ሀሳቦቹ ላይ ውይይት አልተጀመረም። በፕሮሲጀሩ ድርድሩ በሚመራበት ሰነድ ላይ የሚደረገው ውይይት በፍሬ ሀሳብ ላይ አልተጀመረም። የፓርቲያቸው ወስደው አይተው በሚቀጥለው ሳምንት አርብ ስንገናኝ በዛ ላይ ውይይት እንድናደረግ በዛ ተስማምተን ድግግሞሽ የተባሉትን ሀሳቦችን አስወግዶ የተጠናቀረ የተባለውን ሰነድ የተወያየ የተቃዋሚ ፓርቲ አባላት በሰነዱ ዙሪያ ከፓርቲዎቻቸው ጋር ተመካክረው ሀሳቦችን ይዘው ለመመለስ ያቀረቡትን ሀሳብ ተቀባይነት አግኝቶ ለሚቀጥለው አርብ ተለዋጭ ቀጠሮ ተይዘዋል። ለዶይቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም።